የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 2 2011 ዓ ም ምሽት የጋቢና ቪዮ ዝግጅታችን መደመጥ ጀመረ። በወሎ ዩኒቨርሲቲ ትላንት የተቀሰቀሰው ግጭት ዛሬም ቀጥሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች በተማሪዎች መካከል ተገኝተው ምክር ሰጥተዋል። ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። የመልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን። ሙሉውን ዘገባ ይዘን እንመለሳለን። በሌላ ዘገባ ደግሞ በሀገሪቱ ያለው ሁኔታ ለምርጫ መቼ አይደለም ተብሎ ቢታሰብ ምርጫ ቦርድ ቀጣዩን ምርጫ የማራዘም ስልጣን አለውን? ብለን ጠይቀናል። ምርጫ ለማድረግ ያህል አናደርግም ምርጫ በዜጎች ደህንነት ላይ በዜጎች ሕይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። የምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ ናቸው። ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ያካሄደውን የተመለከተ ውይይት ዘገባ ይዘናል። የራፕ የሙዚቃ ስልት አቀንቃኙ ኤርትራ አሜሪካዊው ኒፕሲ ሀስልን አባትም አነጋግረናል። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማ እና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜናን አስቀድም። ለዜና ተመልሰናል። የሱዳን ሱዳን ዋና ከተማ ካርቱም ውስጥ የሀገሪቱ ፕሬዚዳንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቀው የተቃውሞ ሰልፍ ዛሬም ቀጥሏል። ተቃዋሚ ሰልፈኞች ዛሬ በሀገሪቱ የጦር ኃይል ዋና ጽህፈት ቤት ደጃፍ በመቀመጥ ተቃውሟቸውን ያሰሙ ሲሆን የከባድ መሳሪያ ተኩስም ሲሰማ እንደነበረ ተዘግቧል። የአይን ምስክሮች እንደሚሉት የመንግሥት ጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ፣ አድማ ብታይ ፖሊሶች የተቃዋሚዎቹን ደህንነት ለመጠበቅ ጣልቃ ገብተዋል። የሱዳን ፖሊሶች ሰልፈኞችን እንደማያጠቁ የሚናገር መግለጫ ስለመውጣታቸውም ተሰምተዋል። የሱዳን መንግስት ቴሌቪዥን ተቃዋሚ ዝር ያለበት የማይመስል የጦር ኃይል ጽህፈት ቤት ህንፃን የሚያሳይ ምስልና ተንቀሳቃሽ ምስል ዛሬ ቢያሳይም እማኞች ግን ምስሉና ተንቀሳቃሽ ምስሉ ከጊዜያት በፊት የተወሰዱና ነባራዊ እውነታውን የማያሳዩ ናቸው ሲሉ ነቀፌታ አሰምተዋል። ሱዳናውያን በማህበራዊ መገናኛ አውታሮች ላይ ብቅ ብለው የሱዳን ጦር ኃይል ከተቃዋሚ ሰልፈኞች ጎን ስለ መቆሙ እየተናገሩ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን አካባቢ ጥበቃ መስሪያ ቤት ደንቦች የሚመለከቱ ሁለት የበላይ ትእዛዞችን አስተላለፉ። የአካባቢ ጥበቃ ባለስልጣን እንዲያስፈጽሟቸው የተፈረሙት ትእዛዞች በጠረፍ ግዛቶች ጠንካራ ህግ ሳቢያ የዘገዩ የጋዝ ድንጋይ ከሰልና ነዳጅ ማምረት ስራዎችን ለማፋጠን የታለሙ ናቸው ተብሏል። ቀደም ብለው የነበሩ ደንቦችን ጊዜያቸው ያለፈ ግርታ የሚፈጥሩና መተማመኛ የማይሰጡ ሲሉ የተቹ አንድ ከፍተኛ አገ አስተዳደራዊ ባለስልጣን የግዛቶችን ሀይል እየነጠቅን አይደለም ሆኖም ግዛቶቹ እርምጃ ከህጉ አላማ ጋር ይጣጣም ዘንድ እየጣርን ነው ስለማለታቸው ሮይተርስ ተዘግቧል። በከፊል ከሚቀየሩ ደንቦች መካከል አንዱ የየግዛቱ መንግስታት አካባቢ ጥበቃን ምክንያት በማድረግ የዘርፉ ግንባታዎች እንዲ ዘገዩ የማድረግ ስልጣን የሚሰጣቸው የአሜሪካ የንጹህ ውሃ ህግ ነው። የአካባቢ ጥበቃ ተሟጋቾች አዲሶቹን ትዕዛዞች ትልልቅ ነዳጅ አምራች ድርጅቶችን ለመጥቀም የተረቀቁ ናቸው ሲሉ ተቃውመዋቸዋል። እጅግ ተቀራራቢ በነበረው የእስራኤል የፓርላማ ምርጫ ፉክክር ቤንያሚን ኔትንያሁ ሀገሪቱን ለአምስተኛ ጊዜ ለመምራት የሚያስችላቸውን ድምፅ ሳያገኙ እንዳልቀረ እየተነገረ ነው እስካሁን 97 በመቶ የድምፅ መስጫ ሳጥኖች የተቆጠሩ ሲሆን ኔትንያሁ የሚመሩት የቀኝ ክንፍ ሊኩድ ፓርቲና ተቀናቃኛቸው የቀድሞ የጦር አለቃ ቤን ግራንዝ የሚመሩት የማዕከላዊነት ሰማያዊና ነጭ ፓርቲ እኩል ድምፅ አግኝተዋል። ሆኖም ሊኩድ ፓርቲ ከሌሎች ፓርቲዎች ጋር ለመቀናጀት በመቻሉ መቶ 20 ወንበሮች ያሉትን የእስራኤል ብሔራዊ የህግ አውጪ ምክር ቤት 65 መቶኛ ለመቆጣጠር እንደሚቻለው እየተነገረ ነው። ኦፊሳላዊ ውጤቱ ይፋ ባይደረግም ኔትንያሁ የፓርቲያቸውን ድል በእጅጉ የላቀ ሲሉ አሞካሽተውታል። ቱርክ በመቶዎች የተቆጠሩ ጠበቆችን በዘፈቀደ እስር ቤት እያጎረች ነው ሲል መቀመጫውን ዩናይትድ ስቴትስ ያደረገው ሂዩማን ራይትስ ዎች አስታወቀ። የቱርክ መንግስት ጠበቆቹን የሚያስረው እንደ አውሮፓውያን አቆጣጠር በ2016 ዓ.ም ከከሸፈው የመፈንቅለ መንግስት ሙከራ በኋላ በሕግ ዘርፍ ባለሙያዎች ላይ ከያዘው የአፈና እርምጃ ጋር በተያያዘ እንደሆነ የሰብአዊ መብት ተሟጋቹ ድርጅት ዛሬ የረቡዕ ባወጣው ሪፖርቱ አስረድቷል። የሁማን ራይትስ ዎች የቱርክ አጥሚ ኤማ ሲንክሌር ዌብ እንዳሉት በአሁኑ ጊዜ ክስ የሚጠብቃቸው ጠበቆች ብዛት በቅርብ ዓመታት ከነበረው እጅግ በጣም ከፍ ያለ እንደሆነ ገልጸዋል። ሰዎችን በወንጀል መክሰስን ያለ አግባብ በመጠቀም ረገድ ቱርክ እጅግ የተለየ ደረጃ ላይ እንደምትገኝ ይቅርታ የገለጹት ተመራማሪዋ በማንኛውም ሙያ ላይ የተሰማሩ ሰዎች በአንድ ወይም በሌላ መንገድ ተጋላጭ መሆናቸውን አመልክተዋል። ይበልጡን አሳሳቢ የሚያደርገው ግን በፍርድ ቤት ቆመው ለሕዝብ የሚሟገቱ ጠበቆች ኢላማ መሆናቸው ነው ብለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሮስ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። በወሎ ዩኒቨርሲቲ ትላንት የተቀሰቀሰው ግጭት እና አለመረጋጋት በዛሬ እለት ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ የክልሉ ባለስልጣን ያሉበት የሉካን ቡድን ከተመራማሪዎቹ ጋር ሙሉ ቀን የተነጋገረ ሲሆን ውይይቱ ማምሻውን ቀጥሏል። በግጭቱ ጉዳት መድረሱም ተጠቅሷል። የወሎ ዘጋቢያችን መስፍን አራጌ ዘገባውን ያስደምጠናል። ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ሁኔታውን እንዲህ ይገልጹታል። ሰኑ ተማሪዎች ከውስጥም ከውጭም ሆኖ የአማራ መብት ከበር አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ በኮሚቴም በአጣየም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበሩ። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋር የተወሰነ አለመግባባት ሲፈጠር መልሰ ወደ ግቢ ተበትነው ገቡ። እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው። እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ በዛኛውም ከዚኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ። በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት አራት ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዚዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎችን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ የክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙን ሰላምን ጨምረው ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በእለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል። ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው መልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን። ሰው ነን፣ ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለው የዘረኝነትም ቋንቋ ይሁን፣ ሁላችንም ግን ሰዎች ነን። በተለይ ይህ አሁን ግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም፣ ከመንፈስም የተገኛለ አይደለም። ይሄ የስጋዊ ባህር የሚንጸባረቅ ነው። ይህን ልታስወግ ያስፈልጋቸዋል። የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል። ስሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ፣ ይህንንማ እኛ ቁጭ ብለን አናይም፣ ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም አስራ አራት ሆነን ሳንታክት ከጠዋት እስከ ማታ ሰርተን ችግሩን ሰላማዊ መንገድ ፈተናል። በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታዊ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና ህዝቦች መጎሳቆል በማንሳት ይህ አገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ የዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም? ህፃናት ልጆች ይዘው ያሳዝናል በጣም ጌታዬ፣ አምላክ እግዚአብሔር ኢትዮጵያን ከእንደዚህ አይነት አደጋት አደጋት፣ በድህነታችን ላይ ይሄ ቢጨመር የት እንደርሳለን ይሆናል እያልኩ ጸልያለሁ። ስለዚህ እሰቡ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ የደራሲ ዮሐንስ አፈወርቅን ጥልቅ የስነኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል። ክብሪት እሳት ፈጥራ ራሷን ሲጭራት እሷም ትነድና ሌላውም አይቀራት። የተማሪዎችን ጥያቄዎች አንድ በአንድ በመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ ሲያባዝ የነበረ ከስምንት መቶ በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽፈት ቤት ኃላፊ ኮማንደር ያለለት ዘገየን በስልክ አናግሬያቸው ነበር። ያው ዛሬ ከባቲ ወደ ሰሚቴ የሚጓዝ ተሽከርካሪ ላይ ነው። ከባቲ ነው ወደ ኮምቦልቻ መናኸሪያ ገብቶ ስምንት መቶ ሰማንያ የክላስ ጥይት ተይዟል። የያዘው ግለሰብ አራት መቶ ሺህ ብር የባንክ ቼክ አለው። ውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው፣ አንድ ሁለት ወር አካባቢ ሆነ የአረብ ሀገር የነበረ ነው እና መቶ ሺህ ብር ገስቱ ለሌላ ሶስተኛ ወገን አንጣ ተብዬ የሚል ነገር ነው ያለው። እንግዲህ ይህንን አጠቃላይ ር ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን ንለፍ። ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ውይይት እያካሄደ መሆኑ ተሰምተዋል። ምርጫ ለማድረግ ያህልም ብቻ ማድረግ ምርጫ ለማድረግ ያህል ብቻ መደረግ እንደሌለበት የብሔራዊ ምርጫ ቦርድ ሰብሳቢም አስገንዝበዋል። መለስካቸው አመሀ ዝርዝር ጉዳዩን ይነግርናል። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የዜግነትና መራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ግማሽ ቀን የፈጀ ውይይት አካሂዷል። ረቂቁን ያዘጋጁት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ጌታቸው አሰፋ የረቂቁን ይዘት ለድርጅቶቹ ተወካዮች ካብራሩ በኋላ ተሳታፊዎቹ የተለያዩ የማበልፀጊያ ሀሳቦችንና ጥያቄዎችን ሰንዝረዋል። ዶክተር ጌታቸው አሰፋ በምርጫ ወቅት የዜግነት ትምህርትና የመራጮች ትምህርት አስፈላጊነትን አስረድተው የሰነዱን ዓላማም ለአሜሪካ ድምፅ ሬዲዮ አብራርተዋል። የስልጠናው ዋና ዓላማ ምንድን ነው? ዜጎች ችግር ካለም ችግሩን አይተው ችግር አለ ማለት እንዲችሉ አቅም መፍጠር ነው። ችግር ሊኖር ይችላል ግን ዜጎች ህጉ ላይ የተቀመጡትን መብቶቻቸውና ግዴታዎቻቸውን ካወቁ የተቋማቶቹን ስራና ኃላፊነት ካወቁ ችግሮቹን ለመፍታት ጭምር ከፍተኛ ተሳትፎው ስለሚያደርጉ በዚህ ረገድም ማኑዋሉ ከፍተኛ ኮንትሪቢሽን ይኖረዋል። በውይይቱ ከተሳተፉት መካከል የኢትዮጵያ ፊልም ሰሪዎች ማህበር ቦርድ አባል አቶ ደሳለኝ ሀይሉን የረቂቁን ደካማና ጠንካራ ጎን የሚሉትን ዘርዝረዋል። ረቂቁ በብዙ መንገድ ጥሩ ነው የሚሉት አቶ ደሳለኝ የተዘጋጀው ሰነድ ወደ ህዝብ ዘንድ የሚደርስበት መንገድ በግልጽ አለመቀመጡ አንድ ጉድለት ነው ይላሉ። በተለይም ወጣቱን በማሳተፍ በኩል አዳዲስ ዘዴዎች መታየት እንዳለባቸውም ይጠቁማሉ። የኢትዮጵያን ፖፕሌሽን ከቋንቋና ከባህል አንጻር ተንትኖ ቢያንስ አስራ አምስቱ ብሔረሰቦች የኢትዮጵያን ዘጠና አምስት ፐርሰንት ህዝብ ብዛት ይወክላሉ። በተለይ ደግሞ ወጣቶችን አሁን ሀገሪቱ ውስጥ ካለው የወጣቶች ይሄ ሰላምና መረጋጋት ያለመኖር በየቦታው ግጭትና ምናምን የመኖር ምናምን አንጻር ወጣቶችን እንዴት በዘመናዊ ቴክኖሎጂዎችን በመጠቀም እንዴት እነሱን ወደዚህ መመለስ ይቻላል። አሁን ከአዲስ አበባ ስትወጣ በየክልሉ ስትሄድ ባለፈው ሀያ ምናምን ዓመት የተዘራው የዚህ የብሔር ፖለቲካ የፈጠራቸው ጽንፈኝነቶች አሉ ብሔርን ቋንቋን መሰረት ያደረጉ። ስለዚህ እነዚህ ነገሮች በምን አይነት መንገድ አርግቦ ሰነዱ ይሄ እንዴት ዴሞክራቲክ የሚሆነው የስነ ዜጋ ትምህርቱን እንዴት አብሮ አያይዞ አሁን አገሪቱና ሕዝቦቿ ወጣቶቹ ያሉበትን ስነልቦና ማንነት ወይም ደግሞ አዝማሚያ አይቶ የሚሰጥ ዶኩመንት መዘጋጀት አለበት ብዬ አምናለሁ። ጽጌረዳ ዘውዱ የኢትዮጵያ ወጣቶች ፌዴሬሽን ምክትል ፕሬዚዳንትና የሲቪል ሶሳይቲ ፎረም ስራ አስፈጻሚ ናቸው። ለወጣቱ የህብረተሰብ ክፍልም ይህ ትምህርት ሲሰጥ እንዴት ያለ መንገድ መከተል እንደሚገባ ጠቁመዋል። እኛም እንደ ወጣት አደረጃጀት ያነሳናቸው ናቸው ትኩረት ቢሰጥባቸው፣ በተለይ ከትምህርት አሰጣጥ ስትራቴጂው አንጻር ሁሉም ማህበረሰብ ክፍል አንድ አይነት አፕሮች መጠቀም የለብንም አሰራር ላይ ለምሳሌ ወጣቶችን ትምህርት የምንሰጥበት መንገድ በአንድ አዳራሽ ውስጥ ተሰብስቦ ትምህርት ከመስጠት ይልቅ ምን አይነት የተለየ መንገድ ብንጠቀም ነው ሳይሰለች ወጣቱ ተደራሽ ሊሆን የሚችለው ለምሳሌ ሶሻል ሚዲያ፣ ማህበራዊ ሚዲያዎች ወጣቶች በየቀኑ እጃቸው ላይ ባለ ነገር የሚያዩ ስለሆነ እንደዛ አይነት የተለያዩ ፊልሞችን፣ ቲያትሮችን እንዲገባቸው በሚችል መልኩ ተደራሽ እንዲሆን ቢደረግ የሚል ነገሮችን ግብአት ሰጥተናል። ዶክተር ጌታቸው አሰፋ በበኩላቸውም እነዚህ ከውይይቱ የተገኙ ግብአቶች ሰነዱን ለማበልፀግ ከፍተኛ አስተዋጽኦ እንደሚኖራቸው ገልጸዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በውይይቱ ማጠቃለያ ላይ ከጋዜጠኞች ለተሰነዘሩ ጥያቄዎች ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች አንዱ በአሁኑ ወቅት ቦርዱ ካለበት የሥራ ጫናም ሆነ በአገሪቱ ከሚታየው የሰላምና መረጋጋት ችግር አንጻር ቦርዱ የምርጫው የጊዜ ሰሌዳ ወደፊት መገፋት እንዳለበት ቢያምን ይህን ለማድረግ ሥልጣን አለው ወይ የሚል ነበረ። ይህን ለማድረግ ቦርዱ ሥልጣን እንደሌለው የገለጹት ወይዘሪት ብርቱካን ሊደረግ የሚችለውንም አብራርተዋል። ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ፣ በዜጎች ህይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። ምርጫ የተሻለን ነገር ለማምጣት ነው መደረግ ያለበት። እስካሁን ከተደረጉ ምርጫዎች የተሻለን ተአማኒነት በህብረተሰቡ በአብዛኛው ህብረተሰብ ክፍል ተአማኒነት ያገኘ እንዲሆን አድርገን እነሱን የሚያስፈልጉንን ነገሮች መሬት ላይ አሉ ብለን በእኛም በኩል ባለው አቅም ሊሆን ይችላል፣ በሌሎች ተሳታፊዎችም ሊሆን ይችላል፣ በሰላም ሁኔታም ሊሆን ይችላል፣ እነሱ መኖራቸውን አረጋግጠን ነው የምናደርገው። እና የእኛ ዝግጅት ምን ያህል ጊዜ እንደሚፈጅ የሌሎቹ ምንድን ነው ተሳታፊዎች ያሉበት ሁኔታ እንዴት እንደሆነ እና ያለው ደግሞ ደህንነት ወይም የሰላም ሁኔታ ምርጫን ለማድረግ የሚያስችል ነው ወይ የሚለውን ግምገማ አይተን በተባለው እኛ ልናደርግ በምንፈልገው በህገ መንግስት በተቀመጠው የጊዜ ሰሌዳ ውስጥ ማድረግ አንችልም ብለን የምናምን ከሆነ ይህንኑ በዝርዝር አስቀምጠን ለሚመለከተው የመንግስት አካል ጥያቄ እናቀርባለን። የምርጫ ቦርድን መዋቅራዊም ሆነ ሌሎች ለውጦችም በተመለከተ ጥናት እየተደረገ መሆኑን ያስታወሱት ወይዘሪት ብርቱካን ባለፈው ሳምንት በተወካዮች ምክር ቤት የጸደቀው ቦርዱን እንደገና የሚያቋቁም አዋጅም አንዱ የለውጥ መሠረት እንደሆነ አስታውሰዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መልስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከኤርትራ አሜሪካዊ የራፕ ሙዚቃ አቀንቃኝ ኔፕሲ ሀስል ኤርሚያስ አስክዶም ወላጅ አባት ጋር ከአቶ ዳዊት አስክዶም አጠር ያለ ቃለ ምልልስ ያደረገው ዳንኤል አርጋው ከሎስ አንጀለስ ተከታዩን ዘገባ አድርሶናል። በሎስ አንጀለስ ከተማ ክሬንሾ እና ስላውሰን ማራቶኑ በተሰኘው የልብስ መሸጫ መደብሩ ደጃፉ ላይ እንዳለ በስድስት ጥይት ተመቶ የተገደለው የ33 ዓመቱ ኤርትራ አሜሪካዊ የራፕ ሙዚቃ ስልት አቀንቃኝ ኒፕሲ ሀስልን ገሏል ብሎ ፖሊስ የጠረጠረውን የ29 ዓመቱን ኤሪክ ሆልደርን በቁጥጥር ስር መዋሉ ይታወሳል። ጠንካራ ጠላት ካለ መባረክ ነው በማለት ኒፕሲ ሀስል ወይም ኤርሚያስ አስገዶም ከመገደሉ ጥቂት ሰዓታት በፊት በትዊተር ገጹ ላይ አስፍሮ እንደነበረ መረጃዎች ይጠቁማሉ። የኤርሚያስ አስገዶም ህልፈት ህይወት ከተሰማበት ቅጽበት አንስቶ በመላው ዓለም የሚኖሩ የሙዚቃ አድናቂዎቹ ዘንድ የመታሰቢያና ጸሎት ዝግጅቶች እንደቀጠሉ ናቸው። ባሳለፍነው እሁድም በኤርትራውያን ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት የዚሁን ዝነኛ የሙዚቃ ሰውን ለማሰብ ቤተሰቦቹ፣ ወዳጆቹ በተገኙበት የሻማ ማብራትና የጸሎት ስነስርዓት በኤርትራውያን መድኃኔ ዓለም ቤተ ክርስቲያን ተከናውኗል። የኒፕሲ ሀስል ወላጅ አባት አቶ ዳዊት አስገዶም በስነ ስርአቱ ላይ የተገኙ ሲሆን ልጅ ኤርሚያስ በህይወት በነበረበት ወቅት ፍጹም ደግ፣ ሩህሩ፣ ጥሩ ነገሮችን የሚያስብ ድንቅ የሙዚቃ ክህሎት የነበረው ሰው ነበረ በማለት ለአሜሪካ ድምጽ ሬዲዮ ዘጋቢ ገልጿል። እኔን ራሴን ከለወጥኩ በአካባቢ አብረው ያደጉ ጎረቤቶችንም አብረው መለወጥ አለባቸው የሚል የጸና ዓላማ ነበረው። ለምሳሌ ኤርትራ ብሄርንበት ወቅት ከፕሬዚዳንት ኢሳያስ አፈወርቄ ጋር ለመገናኘት እድል ገጥሞት ነበረ። በወጣትነት ዕድሜ ላሉ ወጣቶች ለምርምር ጥናት የሚያስፈልጋቸውን ቁሳቁሶችን ለማሟላት መልካም ፍቃደኝነቱን ገልጾ ነበረ። ወጣቶች ከገቡበት የተሳሳተ የህይወት ጎዳና ራሳቸውን በትክክለኛ መንገድ እንዲመሩ ከራሱ ህይወት ተሞክሮ በመነሳት ወጣቶች ተስፋ እንዳይቆርጡ ቅስቀሳና ምክር ያደርግ እንደነበረ ነው አቶ ዳዊት የሚናገሩት። እኔን ከሁሉም ያጽናናኝ ነገር ቢኖር ይላሉ፣ አቶ ዳዊት። በመላው ዓለም የሚገኙ የሙዚቃ አድናቂዎቹ ኤርሚያ ስላደረጋቸው ጥሩ ነገሮች በዓለም ላይ የሚገኙ የሙዚቃ አድናቂዎቹ በአንድ ድምፅ ሀዘናቸውን ሲገልጹልን ስታይ እንዳልሞተን የሚሰማክ ቤተሰበኝና እኔን ያጽናናን ነገር ቢኖር ይሄ ነው። እግዚአብሔር ሁል ጊዜም የራሱ እቅድ አለው። እኛ እናቅዳለን፣ እርሱ በሚፈልግን ጊዜና ወቅት ይወስደናል። ኤርሚያስ አስገዶም ከመገደሉ አንድ ቀን አስቀድሞ የታናሽ ወንድሙ ልደት ምሽት ላይ ስናከብር ነበረ። ረዘም ላለ ሰዓታት ከእኔ ጋር ማድረግ ስላለበት ጥንቃቄ ዙሪያ ሰፋ ያለ ጊዜ ሰጥተን ተወያይተን ነበረ። በሚቀጥለው ቀን ግን በማይረባ ሰው ተገደለ። ይህን ዜና የሰማሁት በስልክ ተደውሎልኝ ነበር የተነገረኝ። በሳምንት ስድስት ቀናትን ስለምሰራ እሁድ ዕለት የእረፍት ቀን ነበረ። ወዲያውም ፈጥኜ ወደ ሆስፒታል አመራው። በሕይወት ይኖራል ብዬ ተስፋም አድርጌ ነበረ። መሞቱን ስሰማ ታላቅ ሐዘን ውስጥ ገባሁ ይላሉ ወላጅ አባቱ አቶ ዳዊት አስገዶም ኒብሲ ሀስል ወይም ኤርሚያስ አስገዶም ከሰው ጋር ተግባቢ፣ ሁሌም ማሸነፍን የሚወድ መልካም አስተሳሰብ ያለው ስህተቱ እንኳን ቢሰራ ስህተቱን አርሞ ጥሩ ነገር መስራት የሚወድ ነበረ። እንጀራም በጣም ይወድ ነበረ። ቃሪያም በርበር የሚወድ ነበረ። ቤተሰቡን ወዳድ እንደ ነበረ ወላጅ አባቱ ምስክርነታቸውን ሰጥተዋል። ለመላው ቤተሰቡ እንዲሁም ለሙዚቃ አድናቂዎቹ መጽናናትን እንመኛለን። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋውኝ ከሎስ አንጀለስ ካሊፎርኒያ። በመቶ ሺዎች የሚቆጠሩ ሩዋንዳውያን የተፈጁበት የዘር ፍጅት 25ኛ ዓመት መዘከሩን ቀጥሏል። ከዚህ ፍጅት የተረፉ ሰዎች ታሪካቸውን በተከታታይ ያካፍሉናል። ትናንት፣ ማለት ከትናንት በስቲያ የሊዲያ ዋሚዜን ታሪክ አስደምጠናችኋል። ለዛሬ ከሩዋንዳ እልቂት የተረፈው ኒዜማና ዲዮዳን ታሪክ እናሰማችኋለን። እንደሚከተሉ ይቀርባል። የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳው እልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ኒዚያማና ወላጆቻቸውን ያጡ የሕፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዚያም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዚማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዚማና ከዚያ የከፋ ዘመን ወዲህ በሕይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን? I remember many things, but one that I cannot forget is the death of my two young sisters. ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኝ ያለው ትውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱ የራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገቤ የማገኛቸው ይመስለኛል። ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው ከአእምሮዬ የማይጠፋበት ምክንያት? ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ፣ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቼያቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ሕሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የምችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለአንተ እንዴት ነው? እልቂቱ ሲቆም ዐሥራ ሁለት ዓመቴ ነበር። የምሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በእርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ እኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ሕይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለ። የሁለት ልጆች አባት። ይቅር ብለሃል? ይቅር ማለት ይቅር ከሚባለው የበለጠ ነፃ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በምናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳ ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹሕ ነው፣ ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ሕይወትም ለመኖር ስንል ይቅር ብለናቸዋል። የታረቀች ሀገር ላንተ ምን ትመስላለች? የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ኅብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና ሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ዕድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር፣ አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች። አድማጮች ከዚህ ከሩዋንዳ ታሪክ ምን ተማራችሁ ስንል የተለያዩ ወጣቶችን አስተያየት ጠይቀናል። በነገው ምሽት ይዘን እንመለሳለን። እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን ልን የቆየው ሞክቤው ያበረው ጉዟችሁ የሰመረ ይሁን እያለንን በጀመር ነው የሩዋንዳ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ። Don't know if